ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22ና በ25 ሜትር ባንድ ከዋሽንግተን ዲሲ የሚተላለፈው ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን፣ እንደምናመሻችሁ አድማጮች። ከዋሽንግተን ዲሲ የሚተላለፈውን የቅዳሜ ግንቦት 6 2008 ዓ.ም ፕሮግራማችንን ይዘንላችሁ ቀርበናል። የማስተናግዳችሁ ቆንጭ ይታየ ነኝ። ከዓለም ዙሪያ በተጠናቀሩ ዜናዎች ፕሮግራማችንን እንከፍታለን። በማስከተል ባለፈው ኅዳር የጀመረው ሕዝባዊ ተቃውሞ ጋብ ካለ ወዲህ በኦሮሚያ ክልላዊ አስተዳደር የሰላም ይዞታው ምን እንደሚመስል ነዋሪዎችን በማነጋገር የተቀናበረ ዝግጅት ይቀርባል። በሁለተኛው የዝግጅታችን አጋማሽ የምርጥ የእንግሊዝኛ ዘፈኖች ቅንብር የሙዚቃ ቃናን ይዛ ጽዮን ግርማ ታሳር የሙዚቃ ቃናን ይዛ ጽዮን ግርማ ታስተናግዳቸዋለች። እስከ ፕሮግራሙ ፍጻሜ አብራችሁ እንድታመሹ በትህትና እንጋብዛለን። አሁን የዓለም ዜና። ጤና ይስጥልን፣ ክቡራትና ክቡራን አድማጮች፣ እንደምናመሻችው ዜናውን የማሰማችሁ ሰሎሞን አባተ ነኝ። ቴክኒሻኑ ኔልሰን ሎፔዝ በቴክኒክ መሳሪያዎቹ ላይ በስቱዲዮ አብሮን ይገኛል። ለብሩንዲ ቀውስ መፍትሄ ለማፈላለግ በዚህ ወር አጋማሽ እንደገና ይጠራል የተባለው ድርድር ላይ ይጀመር እንደሚችል ተገለጸ። የዛሬ ሳምንት ቅዳሜ ግንቦት 13 አሩሻ፣ ታንዛኒያ ላይ ይጀመራል ተብሎ የነበረው የድርድር ዙር በቅድሚያ አዘጋጆቹ ከተሳታፊዎቹ ጋር መመካከር አለባቸው በሚል ላይካሄድ የመቻሉ ነገር የሲቪል ማህበረሰብ አባላቱን እንዳሰጋቸው ተዘግቧል። መንግስቱ ለድርድሩ ለመቀመጥ ዝግጁ መሆኑን የሚጠቁም ፍንጭ ቢኖርም ተቃዋሚዎቹ ግን በመንግስቱ ላይ መተማመን እንደሌላቸው ሲቪል ቤተሰቡን ማጠናከሪያ ፎረም የሚባለው ቡድን መሪ ቪታል ንሺሚሪማና አመልክተዋል። የብሩንዲ መንግሥትና ተቃዋሚዎቹን በአካባቢው ሀገሮች መሪነት የመሪዎች የሚደገፉት የዩጋንዳው ፕሬዚደንት ዮዌሪ ሙሴቪኒ እንዲያሸማግሉ ንሺሚሪማና ጠይቀዋል። በተቃዋሚዎቹና በመንግሥቱ መካከል ውጥረቱ የተፈጠረው የሀገሪቱ ፕሬዚደንት ፔር ንኩሩንዚዛ ሕገ መንግሥቱ ከሚፈቅደው ውጪ ወደ ሦስተኛ የሥልጣን ዘመን በመግባታቸው ነበር። ሩዋንዳ ለቡሩንዲ ስደተኞች ወታደራዊ ዘዴዎች ስልጠና እንደምትሰጥ ባለሙያዎች መናገራቸውን አንድ የተባበሩት መንግስታት ድርጅት ሪፖርት ጠቆመ። የስልጠናው ግብ የሩዋንዳውን ፕሬዚደንት ፔርን ክሩንዚዛን መጣል እንደሆነም ተነግሯል። የተባበሩት መንግስታት ድርጅት ባለሙያዎች ካናገሯቸው መካከል ለቡሩንዲ ተቃዋሚዎች ስልጠና ሰጥተናል ያሉ ወይም ራሳቸው ወደ ኮንጎ ሄደው ከቡሩንዲ አማጺ ተዋጊዎች ጋር ተሰልፈው መዋጋታቸውን የተናገሩ እንደሚገኙበት የድርጅቱ ሪፖርት ይጠቁማል። በተጨማሪም ስልጠና፣ የገንዘብ እርዳታ፣ የቡሩንዲ ተቃዋሚ ተዋጊዎች ሩዋንዳን አቋርጠው ወደ ኮንጎ እንዲዘልቁ የሎጂስቲክስ እገዛ መስጠትን የመሳሰሉ ድጋፎች እስከያዝነው የአውሮፓ ዓመት መዝለቁን አመልክተዋል። የሩዋንዳ መንግስት ግን የብሩንዲ ስደተኞችን በማሰልጠንም ሆነ በመመልመል አንዳችም ተሳትፎ እንደሌለው በመግለጽ ክሱን እንደሚያስተባብል ሪፖርቱ ጠቁመዋል። በሌላ በኩል ደግሞ የመንግስታቱን ድርጅት ማዕቀብ የጣሱ አድራጎቶችን አንድ ሰላሳ የሰሜን ኮሪያ ወታደራዊ አሰልጣኞችን የያዘ ቡድን ኮንጎ ውስጥ ሳይፈጽም እንዳልቀረ ይኸው ሪፖርት አመልክቷል። ኮሪያ የጦር መሳሪያ እንዳትሸጥ ወታደራዊ ስልጠናም እንዳትሰጥ የሚከለክለውን ማዕቀብ በመጣስ የሰሜን ኮሪያ ሽጉጦች በኮንጎ ጦር በብሔራዊው ፖሊስና ኮንጎ ውስጥ በሚገኙ የመንግስታቱ ድርጅት ሰላም ጠባቂዎች እጅ ገብተው መገኘታቸው ታውቋል። የዛሬ ሁለት ዓመት የሰሜን ኮሪያ ወታደሮች የኮንጎ ፕሬዚደንት ልዩ ጥበቃ ዘቦችን ያሰለጥኑ በነበረ ጊዜ ሽጉጦቹ ኮንጎ መግባታቸውንና በኪንሻሳ ጎዳናዎች በጥቁር ገበያ እስከ መሸጥ መድረሳቸው በመንግስታቱ ድርጅት ሪፖርት ተጠቁሟል። የሊባኖሱ ታጣቂ ቡድን ሂዝቦላ የጦር አዛዥ ሙስጠፋ ባድረዲን ደማስቆ አየር ጣቢያ አቅራቢያ የተገደሉት በእስላማዊ ጽንፈኞች ነው ሲል ቡድኑ ከሷል። አዛዡ የተገደሉት ትናንት ሲሆን ቡድኑ አስከሬናቸውን በወታደራዊ የቀብር ስነ ሥርዓት አሳርፏል። ሂዝቦላ ዛሬ ባወጣው መግለጫ ባድረዲን የተገደሉት ታክፊሪ የሚባሉት የሱኒ ጽንፈኞች ባደረሱት የከባድ መሳሪያ ድብደባ መሆኑን አመልክቷል። ባድረዲን የሂዝቦላው መሪ ሳይድ ሐሰን ናስራላ ከፍተኛ አማካሪ እንደነበሩ ተዘግቧል። ሂዝቦላ የሶሪያውን መሪ ባሻር አልአሳድን ደግፎ እየተዋጋ ነው። የአርጀንቲና የቀድሞ ፕሬዚደንት ክሪስቲና ፈርናንዴዝ ስልጣን ላይ በነበሩ ጊዜ የሀገራቸውን የገንዘብ ምንዛሬ አግባብ ባልሆነ መንገድ መርተዋል በሚል ትናንት የክስ ዶሴ ተከፍቶባቸዋል። የሀገሪቱ የቀድሞ ምጣኔ ሀብት ሚኒስትር አክሴል ኪሲሎፍም የአርጀንቲና ፔሶ ያለአቅሙ የምንዛሪ ተመን ይዞ እንዲቆይ በማድረግ ሀገሪቱ በቢሊዮኖች ዶላሮች የሚቆጠሩ ውረት እንድታጣ ሰበብ ሆነዋል በሚል ፌዴራል ዳኛው ክላውዲዮ ቦናዲዮ ክስ መስርተውባቸዋል። ይሁን እንጂ በሁለቱም ባለሥልጣናት ላይ የማሰሪያ ዋራንት እስካሁን አለመቆረጡ ታውቋል። ክሪስቲና ፌርናንዴስ ሥልጣን ላይ በነበሩ ዘመን በከፈቷቸው የበዙ የበጎ አድራጎት መርሃ ግብሮች ምክንያት ብዙ አርጀንቲናውያን በፍቅር እንደሚያዩቸው ይሰማል። ደቡብ አፍጋኒስታን ውስጥ በአንድ የፖሊስ ማሰልጠኛ አቅራቢያ የደረሰ ያጥፍቶ ጠፊ ፍንዳታ የሶስት ፖሊሶችን ሕይወት አጥፍቷል። ታሊባን ለጥቃቱ ኃላፊነት ወስዷል። በሁለተኛው የዓለም ጦርነት ወቅት የአይሁድ የደረሰባቸውን ጭፍጨፋና ስቃይ ያሳንሳል የተባለ የካርቱን ስዕሎች ውድድር ኢራን ውስጥ ለሶስተኛ ጊዜ እየተካሄደ መሆኑ ተዘገበ። የኢራን የውጭ ጉዳይ ሚኒስትር መሐመድ ዛሪፍ ትርኢቱ ከኢራን መንግስት ጋር ግንኙነት እንደሌለውና በአንድ መንግስታዊ ያልሆነ ድርጅት የተዘጋጀ መሆኑን ገልጸዋል። የዜናው ሰዓት አበቃ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የዓለም ዜናዎቹን አደመጥን። በ19 በ22ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት የሚተላለፈው የቅዳሜ ምሽት ዝግጅታችን ይቀጥላል። አብራችሁ እንድትቆዩ እንጋብዛለን። የኦሮሚያ ወቅታዊ ሁኔታ ምን ይመስላል? አዲስ አበባና የፊንፊኔ ዙሪያ የተቀናጀ ማስተር ፕላን የተባለው አዲስ አበባን ወደ ኦሮሚያ ክልል ከተሞች ያሰፋል የተባለው ንድፍ ባለፈው ህዳር ወር የቀሰቀሰው ተቃውሞ በመንግስት ቁጥጥር ስር መዋሉ ይታወቃል። በአሁኑ ወቅት የክልሉ ወቅታዊ ሁኔታ ምን ይመስላል ስንል ከሁለት ማዕዘናት የተቃዋሚ ፓርቲ ተወካዮችን አነጋግረናል። አዘጋጅና አቅራቢ ትዝታ በላቸው ናት። ባለፈው ህዳር ወር በተነሳው የኦሮሚያ ተቃውሞ የሰብአዊ መብት ድርጅቶች እንደሚሉት ከሁለት መቶ በላይ ዜጎች፣ አብዛኞቹም ወጣት ተማሪዎች በጸጥታ ኃይሎች መገደላቸው ይታወቃል። በነገራችን ላይ የክልሉ ፖለቲካ ታጋዮች ይህን አሃዝ እስከ 400 ያደርሱታል። በየካቲት ወር ደግሞ መንግስት በበኩሉ 13ት ፖሊሶችን በመግደል ተቃዋሚዎችን ወንጅሏል። ዘግየት ብሎም ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ኦሮሚያ ውስጥ የተካሄደው ተቃውሞ ምክንያት የመልካም አስተዳደር ጉድለት ነው በማለት መንግስታቸው ጥፋተኛ መሆኑን ተቀብለው ነበር። የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅትም ማስተር ፕላኑ ስራ ላይ እንደማይውል ገልጾ አንዳንድ ጥፋተኛ ያላቸው አባላቱን ከስልጣን አስወግዷል። የሆነ ሆኖ ሰሞኑን ከጦላይ እስር ቤት ከተፈቱት ተማሪዎች በስተቀር የፖለቲካ ፓርቲ መሪዎች ጭምር በብዙ ሺህ የሚገመቱ ሰዎች በእስር እንደሚገኙ ይታወቃል። የህዝቡ ተቃውሞ በመንግስት ቁጥጥር ስር ከዋለ በኋላ ግን ስለ ኦሮሚያ ክልል በውል ያልተረጋገጡ ዜናዎች ይናፈሳሉ። የኦሮሚያ ክልላዊ አስተዳደር በስምንት ቀጠናዎች ተከፋፍሎ ወታደራዊ አስተዳደር ስር ይገኛል። ከስምንት መቶ በላይ የሚሆኑ የክልሉ ገዢ ፓርቲ የኦሮሞ ዲሞክራሲያዊ ድርጅት ባለስልጣናት ከስራ ተባረዋል። የተቀሩት ባለስልጣናት ደግሞ በረጅም ስብሰባዎች ተጠምደዋል። የመንግስት ሰራተኞች ለወጉ ወደ መስሪያ ቤት ይሄዳሉ እንጂ የሚከናወን ስራ የለም፣ የሚሉ ያልተረጋገጡ መረጃዎች ይናፈሳሉ። ክልሉን ከተቀረው የአገሪቱ ክፍል ያገናኙ የነበሩ ነጻ ማህበራዊ መገናኛዎች እንደ ትዊተር እና ፌስቡክ ያሉ፣ እንደ ስካይፕና ዋትሳፕ ያሉ የመገናኛ መስመሮች ኦሮሚያ ውስጥ መዘጋታቸውን የሰብአዊ መብት ድርጅት ሂዩማን ራይትስ ዋች ከሳምንታት በፊት ገልጿል። ስለዚህ ክልሉ ያለበትን ሁኔታ ለማጣራት ወደ ሶስት የኦሮሞ ፌዴራሊስት ኮንግረስ አባላት ስልክ ደወልን። ከእነርሱ ያገኘነውን መረጃ ይዘን ወደ ኦሮሚያ ክልላዊ መንግስት የኮሚኒኬሽን ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማም ለመልስ ደውለን ነበር። በሌላ ስራ ምክንያት አርብ ዕለት መልስ ሊሰጡን እንደማይችሉ ገልጸው የፊታችን ሰኞ ቃለ ምልልስ ሊሰጡን ቃል ገብተዋል። አሁን ወደ ቃለ ምልልሱ እንለፍ። ያነጋገርኳቸው የኦሮሞ ፌዴራሊስት ኮንግረስ አባላት ከምዕራብ አርሲ ዞን ሻሸመኔ ከተማ አቶ ሃማዶ፣ ከምስራቅ ወለጋ ሆሮ ጉድሩ አቶ ደገባሳ ዋቀዮ፣ ከምዕራብ ወለጋ ነጆ ከተማ አቶ ተስፋይን አነጋግረናል። ሰላምቲ አመሰግናለሁ። በሆሮ ጉድሩ ወለጋ ያው ነው ያለሁት። የወረዳ የሚባል ከተማ ርቶ ከተማ ውስጥ ነው። በአሁኑ ጊዜ ያለው ሁኔታ ከፍተኛ እስራት ውስጥ ነው ያሉ። ማታ ቤት ተብሎ ገብቶ መምህራኖችን መደብደብ፣ አርሶ አደሮችን መደብደብ፣ እንደዚህ አይነት ሁኔታዎች አሉ። በሌላ በኩል ደግሞ በሆሮ ጉድሩ ወለጋ ዞን ያለው አሁን ለምሳሌ ከባኮ እስከ ሻምቡ ያለው የመኪና መንገድ ተቋርጦ ተበላሽቶ፣ በአጠቃላይ አካባቢው ሕዝብ በጣም ከፍተኛ ችግር ውስጥ ነው ያለ። እሺ፣ ይሄ ድብደባ እስራት የሚሉት መቼ እንደ ተካሄደ? ሰሞኑን ነው ቀደም ብሎ ነው? መንገዱም የተበላሸበትን ምክንያት ይገልጹልኛል። እስቲ አቶ አህመዶ ልጠይቃቸው። በምዕራብ አርሲ ሻሸመኔ ከተማ ያለውን ሁኔታ ምን ይመስላል? አቶ አህመዶ በጣም አመሰግናለሁ። እኔም እዚህ አካባቢም ያለው እሱ ያው ካወራው የተለያዩ አንዳንድ ነገሮችን ብቻ ጠቅሼ ቢያልፍ ይሻላል እንጂ በኦሮሚያ ውስጥ ሁኔታው ይመሳሰላል፣ አንድ ነው። ከፍተኛ የማምራኖች የተማሪዎች የወጣቶች የመታሰል እና የመደብደብ በሰላም ወጥቶ አለመግባት እና ጭንቅ ላይ ነው ያለው ህዝብ። እንግዲህ ተጨባጭ አርጉልኝ። አቶ አማዶ እርሶ ጋር ልቆይ እና መቼ ነው ካለፈው ከህዳር ወር ጀምሮ የነበረውን ነው የሚገልጹልኝ፣ ወይስ ሰሞኑን ምናልባት ለምሳሌ በዚህ ሳምንት ወይንም ባለፈው ሳምንት ወይንም ከሁለት ሳምንት በፊት እንዲህ አይነት ነገር ተካሂዷል፣ ከዛም ጊዜ ጀምሮ አሁን ድረስ ያለውን ነው አሁን እንደተባለው በአጭር ጊዜ ውስጥ በሳምንቱ እንደ ምሳሌ ቦታውን ጠቅሼ ለመናገር ይችላለሁ። እስቲ ይጥቀሱልኝ። አዎ፣ አሁን ወጣቱ ቤት ማደር የለም። አሁን በገጠር አካባቢ በሻሸመኔ ዙሪያ ያሉት ቀበሌዎች ወጣቱ ቤት ማደር የለም። ማታ ማታ ውጭ ነው የሚያድረው። ማታ ማታ ወታደር ልክ ከአራት ሰዓት እስከ ዘጠኝ ሰዓት እስከ አስራ አንድ ሰዓትም አንዳንድ ጊዜ የሕዝብን በር እየበረገዱ ገብቶ ለምሳሌ ታዋቂ ሽማግሌው አሁን ከአባሮ አቶ አመሉ የሚባለው ቀጥጦ ትንቅ የሀገር አባት ቀጥጦ ባለፈው ሳምንት ነው የወሰዱት እና አሁን ሻሸመኔ ፖሊስ ጣቢያ እዚህ ውስጥ ነው የምገኘው። ከእሱ ጋር ታስረው ያሉት አሉ። በየጊዜው ይታሰራል ሰው። ለምሳሌ ከዛ ወደ ላይ ወደ ኤለሞ አብዩ ቀበልም ማታ አንድ ወንጣ አካባቢ ሲበጠበጥ ነው ያደረው። ብዙ ወታደሮች ነው ማታ እየተንቀሳቀሱ ዜ ሰላም የሚያሳጡ ህዝቡ ተቸግረዋል። ከሰኝቶ ማተሬ መጀመራም ነበረ። አሁንም ከመጀመሪያው ትንሽ ያነሰ ነው እንጂ በየቦታው አንዳንድ ቦታ ሄዶ ማታ ማታ ሰውን እንቅልፍ እያሳጡ እየዘረፉ ወንዱ ይሄ ክሌ የት አለ እያሉ፣ አንዳንድ ቤቶች ሰላም የለም። በአካባቢ ገበሬ በአካባቢ ቀበሌ ገበሬ ማህበራት በሻሸመኔ ዙሪያ ሰላም የለም። የሚታሰር በየቀኑ የሚታሰር ሰው አይጠፋም። በየቀኑ የሚደበደብ ሰው አይጠፋም። ዘገና ያለውን ፈልጎ ያመጡና ይህን ይላል ይህን መንግስት ትጭልበት ነው እየተባለ ይደበደባል። አንዳንድ ሰውን ጎል ጣቢያ ይወስዳል። በጣም የተጎዳውን ይዛጥለው ይሄዳሉ ወታደሮቹ። ቤተሰቡ ነው የሚቸገሪበት። እሺ መለስቦት አለው አቶ አማዶ መጀመሪያ ያለውን ሁኔታ ከሁላችሁም ልውሰድ ብዬ ነው። ሰላምና ጸጥታን በተመለከተ አቶ ተስፋዬ ከነጆ መስመር ላይ ናቸውና አቶ ተስፋዬ የነጆስ ሁኔታ ምን ይመስላል? ለመማርና ማስተማር ጉዳይ ከዳር ወር ጀምሮ በፍራቻ ነው ለመማር አልቻሉ ተማሪዎች። አዎ፣ ትምህርት የለም። ከዛ ውጭ የተቀረው ዜጋ በሰላም ይወጣል ይገባል። ሰው በፊ- በፍራቻ ነው የሚኖረው በእንደልቡ ን ይፈራል። በጣም በጣም ከመጠን በላይ ነው ፍራቻው። ምንድን ነው የሚፈራው? ምንድን ነው የሚደርሰው? ይስራሉ፣ ይደበደባሉ። ልጆች ወይ አንስቷል ብሎ በፀሐይ ወደ ፀሐይ አሱሮ ፊታቸው ፀሐይ አጋልጦ አይናቸውን እንደ መሸፈን አይችሉም። በትክትና በመታወቅ ታሞ ሐኪም ቤት ወሰዱ ማሉ። ይሄ መቼ ነው የሆነው? አቶ ተስፋዬ ሰሞኑ ነው፣ በዚህ ሰሞን በዚህ ሳምንት፣ ለምሳሌ በዚህ ባለፈው ሳምንት። እሺ፣ ወደ አቶ ደገባሳ ልመለስ። መንገድ እንደተዘጋ ገልጠውልኛል፣ የሻምቦ መንገድ እንደተዘጋ። ማን ነው የዘጋው? መንገድ ከዚህ በፊትም የሆሮ ጉድሩ ህዝብ ጥያቄ ነበረ። በደርግ ጊዜ የተሰራ መንገድ አለ። እስካሁን አንድም ጥገና ምናምን አልተደረገለት። ህዝቡ በተደጋጋሚ ጊዜ መንገድ የለም፣ ተማሪዎቻችን ወደ ዩኒቨርሲቲ የሚሄዱበት እኛም ደግሞ ወደ አዲስ አበባ ነጋዴዎች የምንሄዱበት መንገድ አጣን፣ ወደ ሆስፒታል የምንሄዱበት አጣን ብሎ ከፍተኛ ጥያቄ ሲያነሱ ነበረ እና ይህንን ጥያቄ በሚያነሱበት ጊዜ እናንተ የኦነግ አመለካከት ነው ይዛቸው የምትራመዱት በማለት፣ ህዝቡ ይህንን ጥያቄ የሚያነሱትን መምህራኖችንም፣ አርሶ አደሮችንም፣ ተማሪዎችንም እየደበደቡ እየገረፉ ማሰቃየት። ባለፈው ዓመት በምርጫም ምክንያት በማድረግ ለቅስቀሳ መጥቶ እኛ አስፋልት እናስገባላቸዋለን፣ ከባኮ እስከ ሻምቦ ያለ አስፋልት ይገባል በማለት ከፍተኛ የመንግስት ባለስልጣናት ለህዝቡ ተናግሮ ዘንድሮ ህዝቡ ይሄንን ጥያቄ ሲያነሳ እስካሁን ምንም ምላሽ ስላላገኘ ጥያቄም በሚያነሳበት ጊዜ ደግሞ በህዝብ ላይ የሚደርሰው ድብደባ፣ ውርደት፣ ሴቶችን መደበብ፣ አርሶአደሩን መደበብ፣ የከተማ ነጋዴዎችን መደበብ፣ መምህራኖችን መደበብ፣ ለአብነት አሁን የሀረቶ ፕሪፓራቶሪ መምህር የሆኑት አቶ ታጅዲን የሚባለው የእንግሊዘኛ አስተማሪ ነው። አሁን ይሄንን በመናገሩ ብቻ በዚህ ሳም ሳምንት እሱን ለመደብደብ ሲፈልጉ አሁን ጠርቶ የት እንዳለ አይታወቅም። ለየቱን ፈርቶ አሁን አካባቢ ይለቋል። በዚህ ሰበብ ደግሞ ተማሪዎች አስራ ሁለተኛ ክፍል ተማሪዎች ማትሪክ ለመውሰድ እየተዘጋጁ ነው ያለ አንዶች ሳይማሩ እንደዛ ዝም ብሎ ለመፈተን እየተዘጋጁ ነው እና በዚህ በዚህ ሁኔታ የተነሳ ከፍተኛ ችግር ላይ ላየ ነው ያለ። ዛችን፣ እሺ ሶስታችሁንም የምጠይቀው መጀመሪያ ወደ አቶ ደገባሳ እመለሳለሁ። ከሆሮ ጉድሩ ተማሪዎች ሰልፍ ያደርጋሉ። እንዲ አሁንም ተቃውሞ ሰልፍ ይካሄዳል። በሆሮ ጉድሩ ተማሪዎች እያነሳሉ፣ ፖሊሶችና የወረዳ ሚሊሻዎች እና የመንግስት ታጣቂዎች እያባረሩ ማታ ወደ ቤታቸው ክራዬ ወስዶ የሚኖሩበትን ማታ እየገቡበት እየደበደቡ እየጨፈጨፉ እና ወደ ቤታቸው ሸሽቶ ወደ ገጠር ተበትኖ ነው ያሉ። አሁን ለምሳሌ የሞዴል ትምህርት እየጀመሩ ናቸው። እና ከተማ ውስጥ መኖር ፈርቶ ከገጠር ከሩቅ ቦታ መጥቶ ነው እየተፈተኑ ያሉት። እና የተማሪዎችን እንቅስቃሴም አሁንም አልቆምም፣ ግን እነሱ የአካባቢ ባለስልጣን ደግሞ ቁሟል እንደዚህ አይነት የምታነሱት ተቃዋሚዎች ናቸው እናንተ በማለት ተማሪዎችን እየገረፉ እየደበደቡ ነው ያሉት። አቶ ተስፋዬስ፣ አቶ ተስፋዬ ነጆ፣ ተቃውሞ ቆሟል ተቃውሞ አልቆም እየቀጠለ ነው ነገር፣ እየውማ እየቀጠለ ከሆነ ምንድን ነው የተማሪዎቹ ጥያቄ? በአሁን ሰዓት አሁን ዛሬ ፈተና ነበረ ነበራቸው ልጆች? እሺ አሁን ዛሬ ታጅቦ ተቅላላ በቃ ፈተናቸውም በትክክል መፈተን አልቻሉም። ግን በዚህ ጋር ተሄዶ ነበር ግን ዎቹ ጠመንጃ ይዞ እዛ አካባቢ ነበሩ። ወታደሮቹ ጠመንጃ ይዞ በአካባቢው ነበሩ። አዎ፣ አዎ። ተማሪዎቹ የሚያነሱት ተቃውሞ ምንድን ነው አሁን? በአሁኑ ሰዓት ምንድን ነው የሚጠይቁት? የታሰሩት ቶሎ እንዲወጡልን ነው ጥያቄያቸው፣ የታሰሩት እንዲፈቱ ወደ አቶ ሀማዶ ምራባር ሲዞን ልመለስና እስራት እና ድብደባ በተማሪዎችና መምህራን ላይ ይደርሳል ብለዋል እንዲሁም ተማሪዎች ቤት አያድሩም ስለሚፈሩ ለሌት ለሌት ወታደሮች መጥተው ቤት ሰብሮ ይገባሉ ብለዋል እነኚህ ወታደሮች የኦሮሚያ ክልል ወታደሮች ናቸው የፌዴራል ናቸው ሚሊሻ ናቸው እነማን ናቸው ይህን የሚያደርጉት ግልጽ ለመናገር ፈልጋለሁ የፌዴራል ወታደር ነው አብዛኛው ከፊተኛ ጥቃት እየወሰደ ያለው የፌዴራል ነው። ይህ ፌዴራል ወታደር በከተማ ብቻ አይደል የመሰፈረው። አሁን ለምሳሌ ከሻሸመኔ ወደዚህ ወደ ለጌሌ አካባቢ ወደ ሜፕስ የሚባለው አካባቢ ላይ ጣካ ላይ ካምፕ ሰርቷል። ከዛ ማታ ይፈጠል ና ይዝን እየረበሸ ነው እየተበተበ የፈለገውን እየቀጠቀጠ እንደፈለገው ነው። በቃ መጀመሪያ እንደተጠቀሰው ኦሮሚያ የሚተዳደረው በስምንት ጄኔራል ወታደሮች ስለሆነ ወታደሩ በቀጭ ነው ያለው፣ ብዙ ነው ያለው። ስራቸው ማታ ተበትኖ ህዝብን ሰላም ማሳቀስ፣ ማታ መንቀሳቀስ የለም ካገኙ ተባብሮ ማጣል ነው። ሌላ ደግሞ ከፍተኛ ችግር የሆነው ተማሪዎች የታሰሩ ለመብት ጥያቄ የታሰሩ እነ በቀለ ገርባ እነ ደገኔ ጣፋ እነ ጉርሜሳ እነ ደስታ ሁ የታሰሩት ምንም ሳይሰሩ ምንም ሳይሰሩ ለእኛ የታሰሩት ለማክ ጥያቄ የታሰሩት ይፈቱ። ህገ መንግስታችን እንደዛ አይልም። ከህገ መንግስት ውጪ ነው እ አሸባሪ ፓርቲ አይደለም፣ ህጋዊ ፓርቲ ነው። የታሰረው ይለቀቅልን። እኛ እኩልነት እንፈልጋለን። የማንኛውንም ብሄር ብሄረሰብ መብት አክብረን እኩል ለሁሉም የምትሆነውን ኢትዮጵያ መስርተን በጋራ በሰላም ማኖር እንፈልጋለን። ይሄ የተማሪዎቹ ተቃውሞ ይሄ ነው። ነው የሚሉኝ አቶ ነው? እሺ እሺ፣ አመሰግናለሁ አቶ ደገባሳ። አሁን አቶ አማዶ ጠቀስ አድርገውታል። ግልጽ የሆነ ነገር የለም፣ በመንግስት መገናኛ ብዙሀን አልተነገረም። ነገር ግን በማህበራዊ መገናኛ ብዙሀን ቀደም ብሎ ተነግሮ ነበረ ኦሮሚያ በስምንት ቀጠናዎች ተከፋፍላ በጀነራሎች ነው የምትተዳደረው የሚል ወሬ ተሰራጭቶ ነበረ። ውነት ይሁን ውሸት የሚያቅ ሰው የለም። ከክልሉ ነጻ የሆነ መረጃ ስለማይወጣ ደጋግመን የመንግስት ባለስልጣናት የኦፒዲዮ ባለስልጣናት ማለት ነው እነሱንም የፌዴራሎቹንም ለማነጋገር ሞክረን መልስ የሚሰጠን የለም። ኦሮሚያ በወታደራዊ አስተዳደር ስር ነው ያለችው። ከሻሸመኔ ነው እሺ፣ አቶ አማዶ ከሻሸመኔ። አሁን ኦፒዶ የሚባለው ነገር ኦፒዶ የኦሮሞን ሕዝብ ካባ ለብሶ ያለው የክልሉ መንግስት ስልጣን የተነጠቀ በኦሮሞ ስም የሚንቀሳቀስ ድርጅት ነው እንጂ የኦሮሞ ሕዝብ ሆኖ በኦሮሞ ላይ የሚደርሰውን ማንኛውንም በደል ተናግሮ መብት ለማስገኛት የማይችል ድርጅት ሆኖ አግኝተነዋል። በአሁኑ ጊዜ ይሄ ወገኑ ሲረገጥ፣ ሲሞት፣ ከሀገር ሲጠፋ፣ ቡሃ ሲበላ፣ ሲታሰር ሲሰጣይ ቤቱ ሲዘረፍ አይቶ ዝም አይልም፣ ለራሱ ነፍስ ዝም ነው የምንቀሳቀሰው። ኦፊዶ አሁን ምንም ስልጠን፣ አሁን ሰውም ከተጣላ ወደ ወታደሩ ነው ሄዶ እንጂ ወደ ክልል ወደዚህ ወደ አስተዳደር ሄዶ እንደዚህ ያለ በደል ተፈጽሞብኛል ብሎ የሚያቀርብ እኔ ብዙ ሰው ላየው። ስለዚህ ኦፊዶ ለመሆኑ ማፍለጥና ማፍረድ ይችላል ወይ? ለህዝቡ መናገር ይችላል? የህዝቡ ወኪል ነው ወይ የመንግስት ወኪል ነው የሚለውን ነገር ጥያቄ ውስጥ የገባ ይመስለኛል። አሁን ኦሮሚያን እያስተዳደረ ያለው ወታደር ነው። እሺ፣ አቶ ደገባሳ በእናንተ አካባቢም ወታደር ነው የሚያስተዳድረው? እንግዲህ አቶ አማዶ እንደሚሉት እሳቸው የሚኖሩበት አካባቢ ምዕራብ አርሲ በወታደር እንደሚተዳደር እና እንደውም ሰው ችግር ሲኖረው ከአስተዳደር ቢሮ ይልቅ ወደ ወታደሮቹ እንደሚሄድ ነው የሚገልጹልኝና የተለየ ነው ወይስ ተመሳሳይ ነው ከ ከኮሮ ጉድሩ ጋር? በጣም አመሰግናለሁ። እኛ አካባቢ ያለው አሁን ለምሳሌ ጅማ ገለቱ ወረዳ ያህል አስተዳደር ባለፈው ሳምንት እያረፈን ህዝብ ከስቦ ምን ይላል ሀገርም የሚያስተዳደር ባለቤት አለው እና የባለቤቱ አስረክበናል ከዚህ በኋላ ብሎ በአጠቃላይ በወታደር መምን እየተደራደረ ያለ እንጂ በፊል በአካባቢ አስተዳደር አይደለም። እየተደበደቡ አሁን ለምሳሌ ስብሰባ የቀረ እንደሆነ ወደ አሁኑ ማታ አንዱ ለሰው ቀረቱ ነው ይዛሉ፣ ቤቱ ውስጥ ገብቶ ሚስቱን፣ ልጆቹን፣ ባለቤቱንም እያንበረከቱ ይደበድባሉ። ለምን አባች ነው ስብሰባ የማትወጡ ብሎ እንደዛ ከፍተኛ ግጨፋ የሚል እየተደረገ ያለ ሌላ ደግሞ አሁን ለምሳሌ ለሚዲያ የሚንኳን ለመግለጽ በአሁኑ ጊዜ ለአሜሪካ ሬዲዮን አሳብ መግለጽ እንኳን እንደ ወንጀል እየተቆጠረ ነው። እና ለተለያዩ ሚዲያዎች ምስጢር እየሰጣችሁ ብሎ መደርደር፣ መግረፍ አለ። በአሁኑ ጊዜ የፖለቲካ ልዩነት በተለይ በሰሞኑን በጅማ ገነቲ ወረዳ ውስጥ በሰራተኞች ግንገማ ላይ እንደተደረገው አንተ የተቃዋሚ ፖለቲካ ድርጅት ደጋፊዎች ናቸው በማለት ከቦታቸው ከኃላፊነታቸው እያነሱ እያባረሩ የድርጅታቸውን አባልም ሆነ እያከፋፈሉ በከፍተኛ ጉዳት ሰራተኞች ላይ እንኳን እየደረሰ ነው። በአጠቃላይ ዋስትና የላቸውም። ለምሳሌ አንድ አርሶ አደር ይሁን ወረዳ አስተዳዳሪ ይሁን፣ ለቀበሌ አስተዳዳሪ አንድ ነገር የጠየቀ እንደሆነ እናመጣለን ያለ እንግዲህ እንትን አለ በማለት እያሰራሩ እያስቸገሩ ነው ና ህዝቡ ራሱ በአሁኑ ጊዜ ዋስትና የለውም። በስጋት ነው የሚኖረው። ማታም በስጋት ቀንም በስጋት እና እርሻውን ካማረስ አቅቶት እየተቸገረ ነው ያለ ከፍተኛ ችግር ነው ያለ እዚህ አካባቢ ማለት ነው። አመሰግናለሁ። አቶ ደገባስ። አቶ ተስፋዬ ከዚህ ለየት ያለ ነገር ካለ ይጨምሩልኛል። ከሱ ውጭ ግን እንደምንሰማው ከሆነ ወደ ስምንት መቶ ስልሳ ሶስት የሚሆኑ የኦፒዲኦ ባለስልጣናት ከስራ ተባረዋል። የተቀሩትም ደግሞ የኦፒዲኦ ሰራተኞች ሹማምንቶቹ ማለት ነው በረጅም ስብሰባ ተጠምደው ነው የሚውሉት የመንግስት ሰራተኛ የሆነ ሰው የሄደ ምንም ስራ አይሰጠውም ቁጭ ብሎ ነው የሚውለው ነው የሚባለው ለምሳሌ በሆሮ ጉድሩ የኦፒዲኦ ባለስልጣናት እኛ አገሩን ለባለሀገሮቹ አገሮቹ አስረክበናል ብለው ለሆሮ ጉድሩ ሰዎች ነግረዋል እና ለነጆ ተነግሯል ይሄ ያው እንደዛ ነው። አንድ ነው ክራዎች ው አንድ ነው አንድ ነው ልዩነት የለውም። እሺ ዛሬ ከእስር ቤት የገቡ ሁለት ሰዎች ቤታቸው ሳይደርሱ ወደ እስር ቤት ተመለሱ። እዚ ከየት እስር ቤት? እሺ ከጦል ላይ የመጡ ወደ ቤታቸው ልክ ልገቡ ሲሉ ወታደር ወሰዳቸው። የኦሮሚያ ፖሊስ የኦሮሚያ ፖሊስ ነው ልጆቹ ይዞ ወደ እስር ቤት የወሰደ ያቸው። በአቶ ሀማዶ እንዲሁም አቶ ደገባሳ፣ ለምሳሌ እንዳላችሁት ድብደባ በተማሪዎች ላይ ወይንም ማታ ማታ መጥቶ ቤት በርግዶ ቤተሰብ መደብደብ ማሰቃየት በሚኖርበት ጊዜ የት ነው የምታመለክቱት? ምንድን ነው የምታደርጉት? ምን ምን ተመልከት፣ የለም ዝም ብሎ ለወታደ ምናልባት ለአካባቢ ወታደሮች ፖሊስ ማታ ሄዶ እንደዚህ ብሎ አንዳንድ ሰዎች ይናገራሉ ያለማወቅ ነገር ግን እባብ ነከሰኝ ብሎ ለዘንዶ መናገር ይሆናል የሚሉና ዝም ብሎ የሚቀሩ አሉ። አንድ ነገር ልናገር የሚፈልገው ነገር አለ። እሺ፣ እነዚህ ከኦሮሚያ ወታደሮች ኦፒዶ አሁን ምንም ስልጣን እንደሌላ ቆንዱ በግድ ስልጣኑ ተቀምተዋል። በተግባር እያየን ነው። ሶስት መቶ ካቢኔ ተሽሯል ከስልጣን ምን የኦሮሞን ህዝብ የበሉ የበሰበሱ መልካም አስተዳደሩን የከለከሉ በአሁናቸው የምናውቀው ግልጽ የለም አባረርን ይላሉ እንጂ ማንም እንዳባረሩ አንድ ሰው ግልጽ አድርጎ የተወራ ነገር የለም እኛም የበደለ ነው ያባረሩት ወይ ይህ ህዝብ መበደል የለበትም ህገ መንግስቱ መከበር አለበት ክልሉን የምናስተዳድሮ እኛንን ጣልቃ ገብታችሁ የሚል ህዝብ ሰው ከታች ምን ከስልጣን የሚያባረሩ ከሆነ በግልጽ የምናውቀው ይሄ ነገር ጠማቶብናል። ህዝብን የሚበድሉ ከሆነ ህዝቡን የበደሉ መባረር አለበት። ህዝብን ሳይበድል ግን በስነሩ የሚባረር ሰው ቢያ ቆንጆ ነው። እርስዎ ባሉበት አካባቢ በምዕራብ አርሲ ዞን ሻሸመኔ ከተማ የተባረረ የኦፒዲዮ ባለስልጣን ያውቃሉ? ምንም አንድ ነገር ግልጽ አድርጎ ዝ የሚያውቀው ነገር የለም። በውስጥ ነው የጊዜ ሰበሰባሉ። ማንም ማንንም ምንም ይሄ ሰው የሰራውን ምን ምን ምን ሰርቷል ብሎ እስቲ ወደ አቶ ደገባሳ ልመለስና በእናንተ አካባቢ የልማት ስራው እንዴት ነው እንግዲህ አገሪቱ ረሀብም አለባት ረሀብ ገብቷል ቁጥሩ የተለያየ ነው እስከ አስራ ስምንት ሚሊዮን የሚሉ ሰዎች አሉ በእናንተ አካባቢ ምርት እንዴት ነው ነጋዴውስ በሰላም ይነግዳል ወይ ተማሪዎች ጋር ብቻ ነው ፖሊስ ኃይሎች ጠብ በእኛ አካባቢ ያለው የልማት ሁኔታ በጣም የልማት እንቅስቃሴ የለም፣ ግን የአካባቢ ባለስልጣን ልማት እንዳለ ያስመስለው ያነሳሉ። በአሁኑ ጊዜ ነጋዴዎች እንደልባቸው ይዞ መንገድ መስራት በጣም ስጋት ውስጥ ስላሉ እንቅስቃሴ ያናይል ነው። ተማሪ ብቻ አይደለም እየተደበደበ ያለው ነጋዴው ራሱ እየተደበደበ ሱቁን ገብቶ ማታ እሱ ያስቀመጠውን ገንዘብ እስከ መውሰድ ደረጃ ላይ የደረሰ አለ። አሁን ለምሳሌ በዚህ ማገነት አረቶ ከተማው እና ልዩ ልዩ ችግሮች አሉ። በሌላ በኩል ደግሞ አሁን መጋዴዎች የአንድ ለምሳሌ የተቃዋሚ ድርጅቶች እነሱን ትደግፋለ የእኛ የኦፊዴን አቋም አያስኪን አንተን እንጠረጥራለን በማለት በዛኛ ሰውዬ ላ ተጽዕኖ ያሳድራሉ እና እሱ ሰውዬ ዘንድ ሂዶ አንዳንድ ሰዎች አንዳንድ እቃዎች እየገዙ እንደሆነ አንተ ጠላት ደንብ ይዳል አንተ ተቃዋሚዎች እዚህ ጋር ግንኙነት አለ ብሎ ሌሎችን ሰዎችን ማሰቃየትና በቃ የማሰር ሁኔታዎችን ይታያል። በተለይ በተለይ ጅማ ገነት ወረዳ ውስጥ ባለፈው ሳምንት ከማይከላዊትበት የገቡ ሰዎች አሉ። እነሱን ጉዶ ለምን አናገርካቸው አንተ የእኛ ጠላት ነው ብሎ የማህበራዊ ኑሮ እንኳን በደንብ እንዳይኖሩ እያደረጉ ነው። በጣም እያስቸገሩ ነው። ትክክል ኦክሲጆን ካልደሰት ከአንተ መኖር አልችልም እና ብሎ ማሰቃየት ባለፈው ሳምንት ለምሳሌ ከእያን ከእያንዳንዱ መስሪያ ቤት ሰራተኞችን ሰብስቦ እየገመገሙ አንተ ከጠላት ጋር ተቃዋሚዎች ጋር ነው ግንኙነቱ ብሎ ኃላፊነት ስራ ደረጃቸው ከፍተኛ ደረጃ ላይ ያሉትን ዝቅ አድርጎ እያስቀመጡ ናቸው። እና ችግሩ በተማሪዎች ብቻ ሳይሆን አርሶ አደሮችንም እስከ ገጠር ድረስ ብሎ መደብደብ አለ። አሁን ለምሳሌ ባንዳላ ኮርጎ ቀበሌ ገበሬ ማህበር ውስጥ ያካባቢ ፖሊስ ተደራጅቶ ማታ ሂዶ ቤቱን ክፈት ብሎ አርሶ አደሩ እየደበደቡ እየተጠረፉ እያሰቃዩ ነው። ክሎሊማቴ የነጋዴም ይሁን በጥያቄ በሚያነሳበት ጊዜ ይሄ የጠላትን ጥያቄ ነው ለምን ታነሳል? ለምሳሌ አሁን ለሴቶች እንትን የመጣ አምቡላንስ አለች። ማታ በእሷ አምቡላንስ ሂዶ ከቤት አወጥቶ ደብድቦ አምጥቶ ያስራሉ። በተለይ ያቺ አምቡላንስ በአሁኑ ጊዜ ለሴቶች ለበሽተኞች የመጣ ሳይሆን ህዝቡን ማታ ማታ በሷ ሂዶ ህዝቡን አካባቢውን ህዝብ ለመደብደብ የሚጠቀሙበት ስለሆነ እና ያለው የልማት እንቅስቃሴ በጣም ዝቅተኛ ነው። ልማት ያለ ለማለትም አይቻልም። አመሰግናለሁ። አቶ ደገባ ሳዋቀዩ። አቶ ተስፋይ መስመር ላይ የሉም መሰለኝ ተመሳሳይ ነው። አሁን ለምሳሌ ነጋዴዎች ከሀኪማቸው በላይ ስለሆነ አሁን ሱቅ ለመክፈትም እየፈሩ ነው። ከሀኪማቸው በላይ ክትትል ስለበዛባቸው አትርፎ ለመኖር አልቻሉም። ለምሳሌ አንድ ምግብ በባት ምክንያት ሆቴሏን ዘግታለች። ከዚህ እና ከሀኪሟ በላይ ስለሆነ ሁሉም በተከታታይ ስለምዞሩ ሌት ቀን ቤታቸው ሱቃቸው እየዞሩ ሰዎቹን ፊልም ከታተሉ ሱቃቸውን ለመክፈትም አልቻሉም። ይፈራሉ ነጋዴዎቹ። ቀደም ብሎ አቶ ደገባሳ ዋቀዮ አንድ የጠቀሱት ነገር አለ። የአሜሪካ ድምጽ ራዲዮን ማናገርም እንደ ወንጀል እየተቆጠረ ነው ብለዋል። አሁን እኛን ስለምታናግሩ ስጋት ይገባችኋል? ችግር እንደሚደርስባችሁ እስቲ ንገሩኝ። እኔ ለምሳ በዚህ ላይ ይሄ ነገር ያለው ነው። ሰው ይፈራል። ሀቅ መናገር ይፈራል። የሌለውን ነገር ጨምሮ መናገር መጥፎ ነው። ያለውን ሪያሊቲ ህዝብ የሚያውቆን ታንጀብል የሆነ ኤቪደንስ ያለውን ነገር መናገር ትሉኝ ይቅር ብገሉኝ፣ ምን ምንም የሚሰማኝ ነገር የለም። ምንም የሚፈራ ነገር የለም። ለምን ህዝብ እየተበደለ ዝም ፈርቼ ዝም ከምል ብሞት ይሻለኛል የሚል ምርጫ አለኝ። ግን ያ ስራሉ ከዚህ በፊት በአሜሪካ ሬዲዮን ስለራብ ሁኔታ የዞኑ ካቢኔ አምኖ አለ እንደተጋነነ ሳይሆን ሳይሆን ራብ አለ ችግር አለ እያለ ሳያምን። ይህን ለምን አንተ የህዝብ የሚትኛ የህዝብ ተውካይ ነ እንደዚህ የምትናገረው? ተድዬ ከመንገድ ተይዤ ስድስት ቀን አረተኛ ወር አሁን የሚፈራው ነገር የለኝም። ጀንገላ ዋንደሬ ዋንደሬ ጀንገላ በዲጌሳ ቆርኬ፣ በደሞ አብዩ ላይ ምን እያደረጉ ነው የሚለው ነገር ሊጠቅም ይፈልጋሉ አሁን ማስቀብ ልማት ማለት በዚህ በተቃውሞ ተሳትፈዋል። በሬን ሽጥና ና ነፍሲ ለማጣን በሬን ሽጥ አምጣ ተብሎ ከሀምሳ ብር እስከ ሶስት ሺ ሶስት ሺ ከሀምሳ ብር እስከ ሶስት ሺ ተመድቦ ያልከፈለው ትታሰራል እየተባለ በየፖሊስ ጣብያ የተወሰደ የሚታሰር ሰው ሞልተዋል። አገር ብር ይከፍላሉ ራሳቸውን ነብስ በጉሽጦ ለራሱ የሚበላ ነገር የለም። የሚለብሰውም ነገር የለም ገበሬ በጉሽጦ የሚያርስበትን በሬ ሽጦ የራሲ ነፍስ ጊዛ ተብለው ከወረዳ ወደ ቀበሌ የተመደቡ የወረዳ ካቢኔዎች አሉ በነዛ እየተቀጣ ነው ቅጣት ግን በኢትዮጵያ ህገ መንግስት እኔ እንደሚያውቀው ወንጀሊን መመርመር የሚችለው ፖሊስ ፍርድ መስጠት የሚችለው ፍርድ ቤት ባለው ማስረጃ ነገር ግን ከዚህ ውጪ እነሱ የሚቀጡት ቅጣት አልገባኝም ይሄ ዘረፋ ነው ይህ ህዝብን ማበደል ነው። ህዝብን እንደ ዜጋ አለመቁጠር ነው። ህዝብ ሰላም ማሳጣት ነው ብዬ ነው የሚገምተው። በጣም ነው የማመሰግነው። እንግዲህ አቶ ደገባሳ ቀደም ብለው የአሜሪካ ድምጽ ራዲዮ ላይ መናገርም እንደ ወንጀል እየተቆጠረ ነው ብለዋል። ምንም ችግር እንደማይደርስብዎት ተስፋ እናደርጋለን። ሁላችሁንም ግን ስለ ትብብራችሁ እናመሰግናለን። እግዚአብሔር ከእናንተ ጋር ይሁን። ሰላም ያቆየን። ፍቃሪ ለዚህ እድል እናመሰግናለን። እኛ አድማጮቻችን መግቢያው ላይ እንደገለጽ ነው ከኦሮሚያ ክልላዊ መንግስት ኮሚኒኬሽንስ ጽህፈት ቤት ኃላፊ አቶ ፈቃዱ ተሰማ ጋር ለዚህ ቃለ ምልልስ የፊታችን ሰኞ መልስ እንደምናገኝ አዲስ አበባ የሚገኘው ዘጋቢያችን እስክንድር ፍሬው ጋር በመደወል ቃል ገብተውልናል ልክ እንደሰጡን እናቀርባለን። ስላዳመጣችሁን እናመሰግናል። ክቡራትና ክቡራን አድማጮች ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት የሚተላለፈውን የቅዳሜ ምሽት ፕሮግራም ነው የምትከታተሉት። ከአሁን ጀምሮ እስከ ማጠቃለያ ዜና ድረስ ያለውን ጊዜ መስመሩን ለሙዚቃ ቃና አዘጋጇ ለጽዮን ግርማ እለቃለሁ። መልካም ጊዜ። እንደምናመሻችሁ እንደምንሰነበታችሁ ውድ የሙዚቃ ቃና አድማጮች፣ ዘወትር ቅዳሜ ልክ በዚህን ሰዓት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ የአማርኛ ቋንቋ ዝግጅት ክፍል የባህር ማዶ ዘፈኖችን መራርጬ ወደ እናንተ አድማጮች የማደርስበት ሰዓት ላይ ይገኛለሁ። ሙዚቃዎቹ መራርጬ አብሬያችሁ የማመሸው ጽዮን ግርማ ነኝ። ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ አብራን ታመሻለች። አብራችሁን ቆዩ። ባለፈው ሳምንት ለትንሳኤ በዓል ዋዜማ አዲስ አበባ ከምትገኘው ብሩክታዊት ጌታሁን ወይም በመድረክ ስሟ ቤቲጂ ጋር ቆይታ ነበረን። ያደመጣችኋቸው ሙዚቃዎችም የእርሷ ምርጫዎች ነበሩ። ብሩክታዊት ጌታ ሁን በመድረክ ስሟ ቤቲጂ የበለጠ ትታወቃለች። አዲስ አበባ በሚገኘው ሊሴ ገብረ ማርያም የሁለተኛ ደረጃ ትምህርቷን ተከታትላለች። ይህ ደግሞ ለእንግሊዝኛና ለፈረንሳይኛ ቋንቋ ችሎቷ ከፍተኛ አስተዋጽኦ አበርክቶላታል። ከአዲስ አበባ ዩኒቨርሲቲ ንግድ ስራ ኮሌጅን በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ሙዚቃን ከጀመረችበት የአስራ ሁለተኛ ክፍል ማጠናቀቂያዋ የለጋነት እድሜዋ ጀምሮ በመድረክ ላይ ታቀርባቸው በነበሩ የእንግሊዝኛ ዘፈኖቿም ትታወቃለች። የዛሬ መት አካባቢ ማን ነው ፍጹም የተሰኘ የሙዚቃ አልበም አውጥታለች። ባለፈው ሳምንት በነበረው ቆይታችን ስለ አልበም ስራዋና ስለ ሙዚቃ ህይወቷ እየተጫዋወትን ሙዚቃም እየመረጥን ቆይታ አድርገን ነበር። በዚህ ሳምንት ከዛው ካቆምንበት እንቀጥላለን። Took a holiday, take some time to celebrate. It would be, it would be so nice. ቤቲ እንግዲህ በአልበም ስራ ወቅት በጣም አስቸጋሪና ፈታኝ ነገር ነው የምትዩ ምንድን ነው? ብዙ ጊዜ ፈታኝ የሚሆነው ነገር ምንድን ነው? ዘፈን ስትሰሪ አንቺ ደስ ያለሽን ነገር ሰው ይቀበለዋል ወይ ብለሽ ሰው ከሚቀበለው ሀሳብ ጋር አጣጥሙ ያንቺንም ፍላጎት ሳይስት፣ ከዛ ደግሞ ሰውም ደግሞ ጋር በጣም የራቀ ወይም ደግሞ የወጣ ስራ እንዳይሆንብሽ የምትጠነቀቂው ነገር ነው በጣም ፈታኝ የሚሆነው ምክንያቱም ምን አይነት ዘፈን ነው የሚሰማው ሰው ምን አይነት ዘፈን ነው የሚወደው ከሚለው ይጀምራል። ከዛ ደግሞ አንድ ሺ ደግሞ እሺ ይሄ ዘፈን ነው የሚወደደው እኔ ደግሞ በምን አይነት መልኩ ብመጣ ይሄን አድማጮችን እንዴት ማስደሰት እችላለሁ የሚለው ነገር ነው በጣም ከባድ የሚሆነው። ብዙ ጊዜ አልበም ከተሰራ በኋላ ለአድማጭ ነው እና እነሱ ናቸው የሚፈትኑት፣ ውጤት የሚሰጡት፣ የሚገመግሙት፣ የሚነግሩት እና ይሄ ይሄ ነው በጣም ፈታኙ። አልበም ሲሰራ ግጥም መሰብሰብ ዜማ መምረጥ ቅንብር ብቻ በጣም ብዙ ውጣ ውረድና ወጪዎች አሉት ይመስለኛል እና ከወጪና ከገቢ አንጻር ማለት ካወጣሹ ወጪና ካስገባሹ ገቢ አንጻር ፈታኝ የምትው ነገር ምንድን ነው ጥበብን ከወደድሽ አርትን ከወደድሽ ብዙ ጊዜ ገንዘብ ጋር ብዙ ላትገናኝ ትችላለች። ምክንያቱም አሁን ስፔሻሊ ኢትዮጵያ ያለው ነገር ምንድን ነው? በሲዲ ሽያጭ አይደለም የስቱዲዮውን ወጪ ጨርሶ ምናምን ይቅርና ሲዲ ፕሪንት ማስደረጊያውን ራሱ ከበር አያደርግም። ለምን ሲዲ አስራ ምናምን ብር ይመረታል። ከዛ በኋላ ለአዟሪዎች እኔ አስራ አምስት ብር ብሸጥ ከዛ ኋላ እነሱ ናቸው ያው ሀያ አምስት ብር ሰላሳ ምናምንም አድርገው በጣም ብዙ ትርፍ የሚያገኙ እኔ ከብዛት ነው የማገኘው። እና መጀመሪያ ላይ ግን አስራ ምናምን ብር ማሳተሚያ ስለከፈልኩኝ ገባሽ? ብዙ እንትን አለው ያው ለትርፍ የምት በጣም ትንሽ የሆነች ነገር ነች። እና እሱ ላይ የስቱዲዮ ወጪውን ልቻል ካልሽ በጣም ከባድ ነው የሚሆነው። ወጪውም አይታሰብ ነው። ብዙ ጊዜ ከሄድ ከምንድን ነው የምናገኘው፣ እንደዚህ ኮንሰርት ስንሰራ ቱር ስናደርግ ምናምን እነሱ እነሱ ያው ብዙ ነገሮችን ከበላ ያደርጋሉና፣ ያው የአልበም ስራ ብዙ ጊዜ የምትሰሪው ምንድን ነው ለጥበቡ ለፍቅሩ፣ እንዲሁም ደግሞ አንቺ አዲስ ስራ ይዘሽ አድማጮች ጋር ለመቅረብ ነው እንጂ ያው የወጪው ነገር ከባድ ነው። ቤቲ እንግዲህ እዚህ ጋር ቆም እናደርግና ነገ ዓለም አቀፍ የእናቶች ቀን ይከበራል እና። እኛም ዛሬ ላይ ሆነን ነገን ለማስታወስ ለሁሉም እናቶች፣ ለኢትዮጵያውያን እናቶች መልካም የእናቶች ቀን ይሁንላችሁ። እናቶች የሚከበሩበት የሚወደዱበት፣ ከፍ ከፍ የሚሉበት ቀን ይሁን እያልኩኝ የቦይስ ቱሜን ሶንግ ፎር ማማ የሚለውን ዘፈን ለሁሉም ኢትዮጵያውያን እናቶች ይሁን ብያለሁ። Always keep it inside. You're the driving force in my life. Hey, there isn't anything or anyone that I could be, and it just wouldn't feel right if I didn't have you by my side. Oh, you were there for me to love and care for me when skies were gray. Whenever I was down you were always there to come for me no one else can be what you have been to me you will always be ሴት እንግዲህ ወጣት ነሽ። እኔ እንኳን ሳቅሽ በጣም ትጥር ያለሽ ትሰሪ ያለሽ የምሽት ክለቦች ውስጥ ትሰሪ ያለሽ መድረክ ላይ ትጫወቻለሽ፣ ብዙ ቦታ ይሻለሁ የበጎ አድራጎት ስራ ላይ አንድ ጊዜ እንደውም የዩኤስኤአይዲ ወይም አንድ አሜሪካን ኤምባሲ ብቻ አንዳቸው ያሰሩት የካብነት አጎናፍር ጋር አንድ ዜማ ሰርተሻል። እንደዚህ አይነት የበጎ አድራጎት ስራዎች ላይ ትሳተፊ ያለሽ እንደዚህ ከውጭ ነ ሳይሽ ይሄን ያህል ከሆነ በጣም ትጣጣሪ ጠንካራ ልሽ ትመስኛለሽ እና إيه توب يا وينش لازم بلف كوبت بدك كم كوبت بس هتقعد أركوبت لك ውጤት አግኝቻለሁ ብለሽ ታስቢያለሽ? አዎ፣ እንደውም ከዚህ የበለጠ መጣር አለ ብዬ ነው ማስበው። እኔ በጣም ራሴን በጣም እድለኛ ሰው አድርጌ ነው የምቆጥረው። ብዙ ነገሮች በእድል ነው የሚሳኩልኝ። አልበሜም አሜሪካ የተቀረጠበት በአጋጣሚ እና አብረውኝም የሰሩልኝ ሙዚቀኞች በፈቃደኝነት ስለተጫወቱልኝ ነው እና ያ ራሱ አንድ ትልቅ እድል ነው ያገኘሁት። በአብዛኛው ዘፈን ልክ መስራት በፈለግኩበት ጊዜ ነው። ኤክስስ ባንድ ገብቼ መጫወት እድሉን ያገኘሁትና አብዛኛውን ጊዜ አውጥር አለው። እኔ በኩሌም ግን በጣም ደግሞ በጣምም እድለኛ ነኝ እና እኔ ከጣርኩት በላይ አግኝቻለሁ ብዬ ነው ማስበው። በአጋጣሚ ነው የሰራሁት ብለሽኛል አልበሙን እና በምን አይነት አጋጣሚ ነው አልበምሽ የተቀረጸው? ልክ እንዳልኩሽ አሜሪካ በነበረኝ ቆይታ እንግሊዝኛ አልበም ጀምረው የነበረ ለዚህ በመሀል አይ አማርኛውም ብጨርስ እየሳማከራቸው ጊዜ በጣም ፈቃደኞች ነበሩእና ወደዛኛው ፕሮጀክት ደግሞ ገባን። መጀመሪያ ላይ የተገናኘ ነው የነበረው ያው ኢንተርናሽናሉን ፕሮጀክት እየሰራን ስለነበረ ነው። ያው በአጋጣሚ አልኩሽ አማርኛውም እዛ ይሰራ የሚለው ሀሳብ የመጣው እዛ በነበረኝ ቆይታ ለምዛ ብዙ ስራዎች እየሰራን ስለነበረ ወደ ኢትዮጵያ ቶሎ መጥቶ ስቱዲዮ የመግባቱ አጋጣሚ ስላልነበረ ነው። በአጋጣሚ ያልኩሽ። እስቲ ቤት እዚህ ጋር ቆም እንበል። ና አንድ ዜማ ለአድማጮቻችንን ጋብዝ። ማይክል ጃክሰንን በጣም ትወጇዋልሽ፣ ባለፈውም ስለ እሱ አውርተናል እና አንድ ዜማ አለኝ። እስቲ መድረክ ላይ ትጫወችው ከነበረ ላጫውትልሽ። ና አብረሽ ተጫወችልን እስቲ Michael Jackson smooth criminal. like. Wow, smooth criminal in like him. I'm getting this mouth. I ስሙዝ ክሪሚናል የማይክል ጃክሰንን ዜማ ነበረው ያሰማኋችሁ። እንግዲህ ምናልባት ተጫውቷ ይሆናል ብዬ ነበረ ያመጣሁት። አልተጫወትኩትም ብለሽኛል። እድለኛ አይደለሁም። ተወዋለሽ፣ ማይክል ጃክሰንን ስለምትወጁ ተወዋለሽ ብዬ አስቤ ነው። ማይክል ጃክሰንን በምን ምክንያት ነው የምትወጁ? ከልጅነቴ የም ጀምሮ የሰማሁት ዘፈን እሱን ነው እና ዘፋኝም እንደሆን በጣም የዘፈን ፍቅሩን ሙዚቃ ላይ ፍቅሩን ያሳደረብኝ እሱ ነው ማለት እችላለሁ። ታላቅ እህቴ በጣም የሱን ኮንሰርት ቪዲዮዎች ታመጣ ነበረ። ብዙ የሱን ዘፈኖች የማዳመጡት አጋጣሚ ነበረኝ ቤት። እና ከዛ የተነሳ ነው ያው ከል- በጣም ከልጅነቴ ጀምሮ ነው እየሰማሁት ያደግኩት። ወደፊት ዘፋኝ፣ ልክ እንደሱ አይነት ዘፋኝ ሆን ፈልጋለሁ የሚል ህልም ነበር የነበረኝ። ዳንሱን ውስጥ ሞክሬ ነበር። ዳንሱ ላይ ብዙ አልነበርኩም ያው ዘፈኑ፣ ዳንሱ ደንሳለሁ። ግን የሱን ብዙ ደ ደፍሬ ደርሼ አላውቅም። ህይወቱ ሲያልፍ እንዴት ነው የሰማሽው ወይ በጣም ነው ያዘንኩት። በጣም ካስደነግጡኝ ነገሮች አንዱ እሱ ነው። የሙዚቃ ቃና አድማጫችን እኔ በጣም ነው መወዳት፣ በጣም ነው ማደንቃት። የምሬን ነው በጣም መወዳት። እና ግን ሳስባት ሳስባት ምሳሌ ያደረገቻት አራ ያደረገቻት ድምፃዊት፣ እንግሊዛዊቷ ድምፃዊ፣ የዘፈን ግጥም ደራሲና የሙዚቃ ፕሮዲሰሯ ሻዴን ትመስለኛለች እና እሷን ሮል ሞዴል አድርጋለች ወይ እሱን ጠይቁልኝ ብሎን ነበረ እና ይኸው እየጠየኩሽ ነው። ዘፈኖቿን እሰማቸዋለሁ፣ ደስ ይሉኛል። ግን ሮል ሞዴል አይደለችም። በይበልጥ ማይክል ጃክሰን የበለጠ ሮል ሞዴል ነበረ። ከሴቶች ደግሞ ዊትኒ ሂውስተን፣ የሷን ዘፈኖች ነበሩ ልጅ እያለሁ የምሰራው። ከፍ ካልኩ በኋላ ነው ሻዴን እኔ እራሴ ፈልጌ መስማት እንትንን ያዳበርኩት እንጂ ሮል ሞዴል አልላትም። ዊትኒ ግን የእሷን ዘፈን ትሰሪ ነበር? የዊትኒ ስታን። አዎ ሰራ ነበረ። መጀመሪያ ዘፈኔ እንደውም የእሷ ዘፈን ነው። መድረክ ላይ ወተሽ የሰራ የተጫወትሽ? አዎ አዎ፣ የእሷን ዘፈን የተጫወትኩት ሃይ ስኩል እያለውኝ ካርኒቫል ሲዘጋጅ የተጫወትኩት የዊትኒ ሂውስተን ዘፈን ነበር ምኑ ነው ከዊትኒ በጣም የሚመስጥሽ የነበረው አዘፋፈኗ ነው ግጥሟ ነው ድምጿ ነው ምኑ ነበር የሚመስጥሽ ድምጿ ባይበልጥ ምክንያቱም በጣም ከባድ ነው አሁንም ብዙ ጊዜ ፕራክቲስ ለማድረግ ወይንም ደግሞ ራሴን ለመፈተን የእሷን ዘፈኖች ብዙ ጊዜ ያዘወትራለሁ ከባድ ሀይለኛ ሬንጅን ያላት ድምፅ አወጣጧ በጣም ቆንጆ ነው። ወደ መጨረሻ ላይ የነበረውን ሳይሆን አብሶ መጀመሪያ ላይ የተሰራቸው የነበሩትን ዘፈኖች ስታንዳርድ የሆኑ ቲኖች ነው የሰራችው፣ እና ሁሉም ዘፈኖቿ እስካሁንም ድረስ ገን እንደዛ አይነት ቮካሊስት አልተገኘም ብዬ ነው ማስበው። እኔ በድምጽ ደረጃ በተለያዩ ችሎታዎች ሊበልጧት ይችላሉ፣ ግን በድምጽ ደረጃ እኔ እዚ እስካሁን ድረስ የሚተኳት ያገኙ አልመሰለኝም። ሻዴ ሮል ሞዴል ያደለችም ብላለች ቤቴ ግን ሻዴን ለማስታወስ በዛውም፣ እስቲ ትመሳሰላት አለች አትመሳሰላትም የሚለውንም ለማየት በእኔ ምርጫ የሻዴን ኖ ኦርዲነሪ ላቭ የሚለውን ጋብዘን እንመለስ። i ሶሳይቲ ሌላ እንግዲህ የህይወት ፍልስፍናሽ የምትከተዩ ይሄ ነው የምመራበት ገዢ የሆነ አስተሳሰቤ ይሄ ነው የምትዩ ነገር ምንድን ነው? በዋነኝነት ደረጃ ለብዙ ሰው የምመክረው ለራሴ የምጠቀመው ፍልስፍና ምንድን ነው? የሰው ልጅ የሚወደውን ነገር ማድረግ መቻል አለበት። የሚወደው ስራ ላይ መሰማራት አለበት። አሁን ለምሳሌ ዶክተርም ሊሆን ይችላል፣ ኢንጂነርም ሊሆን ይችላል ልክ እንደኔ ደግሞ ዘፋኝም ሰዓሊም ሊሆን ይችላል። እነዛ ስራ ማንኛውም ስራ በፍቅር ስትሰሪውና ወይ ደግሞ አይ በቃ ያው ግዴታ ነው ስራዬ ነው እንደ ግዴታ መስራት አለብኝ ብለሽ ስትሰሪው የተለያየ ጉልበት ነው የምታፈሺበትም። ስኬታማም ለመሆን ትንሽ ያስቸግራል ብዬ አስባለሁ። የምትወጁ ነገር ግን ሲሆን ምንም ያህል መስዋዕትነት ብትከፊም ምንም ያህል ጊዜ ቢፈጅም ትግስተኛ ትሆኛለሽ ከመሰረቱ የምትወጁ ነገር ስለሆነ ምንም ነገር ሲመጣ ችለሹ መቋቋም ትችያለሽ። ነገሮችን ተቋቁመሽ ከዛ ለሚቀጥለው ደረጃሽ ለማለፍ ትችያለሽ ብዬ አስባለሁ። ይሄ ነው ፍልስፍና። ምቹ ሁኔታ አለ ትያለሽ ሙዚቃን ለመስራት? አሁን ኢትዮጵያ ውስጥ አንድ ሰው ሙዚቀኛ ለመሆን የተመቻቸ እንደዚህ ስሜቱን መከተል የሚችልበት ፍላጎቱን መከተል የሚችልበት የተመቻቸ ሁኔታ አለት ያለ አዎ፣ ምልሽ ያው እንደምናየው ብዙ አዳዲስ ዘፋኞች አሉ፣ በየጊዜው የሚመጡ አዳዲስ የተለያዩ ዘፋኞች አሉ። ያ የሚያሳየው ምንድን ነው? አለ ማለት ነው፣ የተመቻቸ ነገር አለ። ቀላል ነው ወይ የሚለው ነገር እሱ ሌላ ጥያቄ ነው የሚሆነው። ምንድን ነው ከባድ የሚያደርገው ነገር፣ አንድ እንደ ዘፋኝ ስትሆኚ የሚያምንብሽ ሰው ያስፈልግሻል። ሻል ስቱዲዮም ገብተሽ ለመቀረጽም የሚያምንብሽ ሰዎች ሲሆኑ ነው የበለጠ ጥሩ ስራ እንዲሰሩልሽም አንቺ ማብረሻቸው እንድትሰሪ የሚረዳሽ ለዚህ መጀመሪያ ተቀባይነቱን ማግኘቱ በጣም ከባድ ነው ብዬ አስባለሁ። ግን ያው ብዙ ነገሮች የተመቻቹ አሉ፣ ብዙ ስቱዲዮችም አሉ። ዋና ዋናዎቹ እና በጋዝ እና ኤልያስ መልካ በዋነኝነት ደረጃ ቢሆኑ እንኳን ሌላ ደግሞ አሉ፣ ከስሮች በጣም ብዙ አሉ። በጣም ብዙ የተለያየ ታለንት ያላቸው ገና አዲስ ገና ያልተገኙ ሰዎች በጣም ብዙ አሉ። ከሰራሹ፣ በኋላ ከተለቀቀ በኋላ ሰዎች ሲዘፍኑት መልሰው ሲጫወቱት ወይም ሲያቀነቅኑት አይተሽ የወደድሽበት ቦታ አለ ወይም የተለየ ስሜት የሰጠሽ እኔ ይሄም እዛ በቦታ ሆኜ ማየት አልቻልኩም፣ ግን ዩቱብ ላይ አይቼ ነበረ ሙሽራ ለባሏ የዘፈነችው እና ያንን ሳይ በጣም ደስ ብሎኝ ነበረ። እንደዚህ አይነት ነገሮች በጣም ደስ ይላሉ። እኔም እሱን አይተሽው እንደሆነ ብዬ ነው የጠየቅኩሽ። እኔ መጀመሪያ ይህንን ዘፈን ያየሁት እሱ ላይ ነው እና ሙሽራዋ ለባሏ ስትዘፍን ነው በጣም ደስ በሚል ሁኔታ ነው እና እሱን አይተሽው እንደሆን ብዬ ነበር የጠየቅኩት። በቪዲዮ አይቼዋለሁ። በቪዲዮ እዛ ተገኝቼ አልነበርም። ላዩ ዩቲዩብ ላይ ተለቆ ነበረ ለመሰነባበቻ እሱን እንጋብዛለን። የተወደዳችሁና የተከበራችሁ የሙዚቃ ቃን አድማጮች ከቤቲ ጋር ያደረግነው ቆይታ በዚሁ ተደምድሟል። በእኔ በኩል ሳምንት ሌሎች ምርጫዎችን ይዤ እስክንገናኝ ደህና ደሩ። ግብዣውን ለቤቲ ይተዋለሁ። ለካስ ይከለክላል አይንም ሌላ ሰው እንዳያይ፣ ለካስ ይከለክላል አይንም ሌላ ሰው እንዳያይ አመሰግናለሁ ጽዮንን ለሙዚቃ ግብዣዋ። የማጠቃለያ ዜና ላሰማችሁ። የናይጄሪያውን ጽንፈኛ የሁከት ቡድን ቦኮ ሐራምን የሚወጉት የኅብረ ብሔር ጦር አባላት የቡድኑን አምስት መሪዎች ይዘው በርካታ ቁጥር ያላቸውን ሴቶችና ሕፃናትን ማስለቀቃቸውን የካሜሩን መንግሥት ዛሬ አስታወቀ። ሰሜናዊው ሜዳዋያ ጫካ ውስጥ ባለፉት ሁለት ሳምንታት በተካሄደው ጥቃት የተለቀቁት 25 ሕፃናትና 18 ሴቶች መሆናቸው የተገለጸው ናይጄሪያ ዋና ከተማ አቡጃ ውስጥ እየተካሄደ ባለው የአካባቢው የጸጥታ ጉባኤ ላይ ነው። ሽብር ፈጠራን ያስፋፋሉ የሚባሉትን ምክንያቶች ለማጥፋት ሲባል በቻድ ሐይቅ አካባቢ ለሚገኘው የልማት እንቅስቃሴ የአንድ ቢሊዮን ዶላር እንደሚያስፈልግ የናይጄሪያው ፕሬዚደንት ማማዱ ቡኻሪ ስብሰባውን ዛሬ ሲከፍቱ ተናግረዋል። የዩናይትድ ስቴትስ የውጭ ጉዳይ ምክትል ሚኒስትር አንት አንቶኒ ብሊንከን በጉባኤው ላይ ሲናገሩ ቦኮ ሀራም መሸነፍ ያለበት በወታደራዊ መስክ ብቻ ሳይሆን አስተሳሰቡም ጭምር ነው ብለዋል። አሜሪካ በወታደራዊ ዘመቻዎችና በመልሶ ግንባታ ውስጥ ለማገዝ በጥልቅ የቆረጠች ሀገር ነች ብለዋል ሚስተር ብሊንከን። የቻድ ሐይቅ ተፋሰስ ሀገሮች የሚባሉት ናይጄሪያ፣ ኒጀር፣ ቻድና ካሜሩን ለቦኮ ሀራም ተደጋጋሚ ጥቃት ተጋልጠው ቆይተዋል። በስብሰባው ላይ የእንግሊዝና ሌሎችም የአውሮፓ ሀገሮች አጋሮቻቸው ተገኝተዋል። ዜናው በቃ። ሰሎሞን አባተነኝ ጤና ይስጥልኝ ነው። የአሜሪካ ድምፅ ራዲዮ የአማርኛ አገልግሎት ከሶስት ሰዓት አንስቶ እስካሁን አራት ሰዓት ከዋሽንግተን ዲሲ ያስተላለፈውን ፕሮግራም እዚህ ላይ አበቃ። ነገ እሁድ በተመሳሳይ ጊዜ እንገናኛለን። ያስተናገድኳችሁ ቆንጂት ታዬ ነኝ። ፕሮግራማችንን የመራልን ንጉሱ ታምሬ። በሰላም ደሩ።